ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ፣ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቅጥ የሚቆጠር ነው። እንደ አንዲት የአሸዋ የፊልም አዘጋጁን ክሪስቶፈር ቻምበርስ ነው የሰማነው፣ እንዲሁም ያየነው። በዚህ ሰሞኑ በሶስት ኢትዮጵያውያን የፍትህ ተጋድሎ ላይ የሚያተኩር አዲስ ፊልም ለእይታ አብቅቷል። ስለ ፊልሙ ከእርሱና ከሌሎች ወጣቶች ጋር ያደረግነው ቆይታ በምሽቱ ይደምጣል። እዚያ ጋ ልጆች ስትቆጧቸው ልጆቹ ወደ መሬት ያያል እንደዚህ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፔክት ነው ይላል። ወላጆቹ አያከብረኝም ሳናገረው ፊቴን አያይም አይኔን አያይም ብለው ይደውልልኛል የኛ ባህል ደግሞ ሰውን ስናከብር አንገት ነው የሚደፋው። በውጭ አገራት በጉዲፈች የሚወሰዱ ልጆች ላይ የሚያተኩር አዲስ መጽሐፍ ያወጣችው ደራሲ ማን ያልሻል ዳዶን የሰማናት ከትናንት በቀጠለው ውይይታችን ተያዥ ሀሳቦችን እናነሳለን። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እናገራችሁ አይደንግረም አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ማሊና አጋሮቿ በምዕራብ አፍሪካ ጂሃዲስቶችን ለመዋጋት በሚያደርጉት እንቅስቃሴ የሰብአዊ መብት ጥሰቶች በመጨመራቸው ዓለም አቀፍ ግዴታዎችን እንዲያከብሩ ጠየቁ። ምንም እንኳን አንቶኒዮ ጉቴሬሽ በእስላማዊ ጽንፈኞቹ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ቢያረጋግጡም፣ ነገር ግን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ማሊ ሽብርተኝነትን ለመዋጋት የምታደርገው ጥረት ሲቪል ዜጎች ላይ አስከፊ የሆነ ውጤትን እያስከተለ ነው ሲሉ መናገራቸውን ኤኤፍፒ ትላንት ሐሙስ፣ አግኝቸዋለሁ ያለውን ምስጢራዊ ሰነድ ዋቢ አድርጎ ዘግቧል። ሀገሪቱና አብረዋት እየተንቀሳቀሱ ያሉት አጋሮቿ በወታደራዊ ተልኮቻቸው ላይ ተጠያቂነትን በማስፈን ባላቸው ኃይል ሁሉ መንቀሳቀስ እንዳለባቸው ላሳስብ ወዳለው ማለታቸው ተገልጿል። ዋና ጸሐፊው በዋናነት ባለፈው ጥር ማብቂያ ላይ በማሊ ባንዳ ግራ ክልል ውስጥ ሰዎች መገደላቸውና ባለፈው የካቲት ወር ላይ ደግሞ በተደረገ የአየር ጥቃት ሌሎች ሲቪሎች መሞታቸውን ለአብነት አንስተዋል። የቱርክ አቃቢ ህግ፣ የዋሽንግተን ፖስት አምደኛ የነበረው የጋዜጠኛ ጀማል ካሾጊ ግድያ ተጠርጥረው የተከሰሱ ሀያ ስድስት የሳዑዲ ዜጎች የፍርድ ሂደታቸው ተቋርጦ ወደ ሳዑዲ አረቢያ እንዲሸጋገሩ ጠየቀ። ይህም ሁኔታውን ማለባበስ ሊሆን ይችላል በሚል ብዙዎች ላይ ስጋትን አጭሯል። የቱርክ መንግስት መገናኛ ብዙሀን አናዶሉ እንደዘገበው የተሰበሰ ሰቡት ዳኞች በአቃቤ ሕጉ ጥያቄ ላይ ውሳኔ አለመስጠታቸውና በአንጻሩ ግን ጥያቄውን ለቱርክ የፍትህ ሚኒስቴር በማስተላለፍ የፍትህ ሚኒስቴሩን አስተያየት በጉዳዩ ላይ እንደሚጠብቁ አስታውቋል። ፍርድ ቤቱም ለሚቀጥሉት ስድስት ቀናት ያህል ዝግ ይሆናል። ይህ ዜና የተሰማውም ቱርክ እንደ ኤሮፓያን አቆጣጠር በጥቅምት 2018 ዓ ም የካሾጊን ሞት ተከትሎ ከሳኡዲ አረቢያ ጋር የነበራትን ቅራኔ በመተው ግንኙነታቸውን ለማሻሻል እየጣረች ባለችበት ሰዓት ነው። የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ ሐሙስ እለት በነበራቸው ቃለመጠይቅ የሳዑዲ ባለስልጣናት በፍርድ ሂደቱ ላይ ከፍተኛ ትብብር አሳይተዋል ያሉ ሲሆን ጉዳዩን ግን አላብራሩትም። በመጨረሻም ፕሬዚዳንት ዘለንስኪ ሁለት የዩክሬን ከፍተኛ ጄኔራሎችን ማዕረግ ነጠቁ። የዩክሬኑ ፕሬዚዳንት ትላንት ሐሙስ ማምሻውን በነበራቸው ገለጻ የሁለት ጄኔራሎችን ማዕረግ መንጠቃቸውን አስታውቀዋል። ቮልዲሚር ዘለንስኪ ጄኔራሎቹን ጸረ ጀግና ሲሉም ጠርተዋቸዋል። ማዕረጋቸውን የተነጠቁት ጄኔራሎች አንደኛው የሀገር ውስጥ የደህንነት ቢሮ ዋና ኃላፊ ሲሆኑ ሌላኛው ደግሞ የኬርሶን ክልል የደህንነት ቢሮ ኃላፊ ነበሩ። ፕሬዚዳንቱ ከካሃዲዎች ጋር ለመነጋገር ጊዜ ባይኖረንም እነዚህ ሰዎች ግን በጊዜ ሂደት ቅጣት የሚጠብቃቸው ይሆናል ብለዋል። የዩክሬን ባለስልጣናት የሩሲያ ኃይሎች 14 ቶን የሚሆን የሰብአዊ ድጋፍ የጫኑ 12 አውቶቡሶችን ሐሙስ እለት በደቡባዊ ዩክሬን መድረሳቸውን አስታውቀዋል። አውቶቡሶቹም ምግብና መድኃኒት የጫኑ መሆናቸውን የተገለጸው። በሌላ በኩል ከተከበበችው የወደብ ከተማ ማሪፖል ሸሽተው ለመጡ ሲቪሎች የተላኩና የረድኤት ቁሳቁሶችን የጫኑ 45 አውቶቡሶች ትላንት ሐሙስ ወደ ታሰበላቸው ቦታ ከመድረሳቸው በፊት በሩሲያ ኃይሎች መቆማቸው ማለታቸው የተገለጸ ሲሆን ጉዟቸውን በአፋጣኝ ይጀምራሉ ወይስ እንደተከለከሉ ይቀራሉ የሚለው እስካሁን ድረስ በግልጽ የታወቀ ነገር የለም። አድማጮች፣ የአርብ ምሽት የጋቢና ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ በአክብሮ ትጋብዛለው። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደያዝንላችሁ የመጀመሪያ መሰናዷችን እንሻገር። ፍትህ ፋየር ዊዝን በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው አሜሪካ ላይ ከሰው ፍትህ ለማግኘት የጣሩ ሶስት ኢትዮጵያንን ታሪክ የሚተርግ አዲስ ፊልም ነው። በክሪስቶፈር ቻምበርስ ተዘጋጅቶ በዓለም አቀፏ ሞዴልና በጎ አድራጊ ሊያከበደ የገንዘብ ፈሰስ የተሰራ ወይንም ፕሮዲውስ የተደረገም ነው። ፊልሙ ከሰሞኑ በተካሄደው የአዲሷ አፍሪካ የፊልም ፌስቲቫል ወይም ኒው አፍሪካን ፊልም ፌስቲቫል ላይ ተካተው ታይቷል። ሲልቨር ስፕሪንግ ሜሪላንድ ኤኤፍአይ አዳራሽ ውስጥ ለእይታ በበቃበት ወቅት ከፊልሙ አዘጋጅና ከወጣቶች ጋር ተገናኝተን ተነጋግረናል። በመቀጠል ይሰማል። ፍትህ ፋየር ዊዝን በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከዓመታት በኋላ በአሜሪካ ምድር ያገኙ ሦስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳ። ይሄ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርስቲ፣ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በሕግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው በዓለም ላይ ለውጥ ማምጣት እችላለሁ ዓለምን መልካም ማድረግ ይቻለኛለን ብለው ሲጠይቁ፣ ሰው ሁሉ ስርዓቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን፣ ሳይታክቱ መግፋትን፣ ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች አለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉት ሰዎች ታሪካቸው ብርታታቸውን በማየት እኔን መዳን መጠንከር እችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል። ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው ኤ.ኤፍአይ አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጽዋ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጸዋለች። One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who was so chutarit libet anaktwal. በጭካኒ ተግባራት ውስጥ ያሉ ሴቶችን አግንቼ ከኢትዮጵያ ገና መመለሴ ነው ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በሰላሳ ዓመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጆዎችን ድምፅ ብቻ ሳይሆን የሁሉንም ሰው ድምፅን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በሕዝባችን ላይ ደረሰውን ነገርም አስተምሮኛል። ትምህርታዊ ነው። በስሜት ይነጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው። ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች። የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገድ ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በእርግጥ ከአመታት በፊት አንብቤ ነበር አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ አፍረትን የመሰለ ነገር ይከሰታል። ስላሳለፍከ ሁኔታ መናገር እርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጸፍ ነው ብያስባለው። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል። ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣ ውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሀን ያለፉበትን ሕይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጥ። እኛን የሚመስሉ ሰዎች፣ ጥቁር የፊልም አዘጋጆች፣ በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ ዕድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበ ራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉት ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው። ይህን መሳይ ፊልም እንዲሰሩ የምንፈልገው እኛ የነጭ የበላይነት ባለበት የአፍሪካን ጥሬ እቃ ካለ አግባብ በሚጠቀም አገር ውስጥ እንደመኖራችን፣ ለምን እኛን የመሰሉት ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም፣ በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ። ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል። ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ። አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የሚችል አይመስለኝም። ነገር ግን ከሰዎች እሰማለው። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይህንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት አምስት ዓመታትን ፈጅቶብኛል። ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ። ክሪስቶፈር ኤርሚያስ ወልድ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ በሕግ ባለሙያነት ለረጅም ጊዜ ያገለገለችውና በአሁኑ ሰዓት ነዋሪነቷን በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገችው ማን ያህል ሻል ዳዶ አያም ላይ የተሰኘ መጽሐፍ ከሳምንት በፊት አሳትማለች። መጽሐፉ በዋናነት ትኩረቱ ከኢትዮጵያ በጉድፈቻ ወጥተው ኑሯቸውንና እድገታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያን ስለ ሀገራቸው ባህል እንዲያውቁ በሚል ነው። ከኤደን ገረሞ ጋር የጀመሩት ቆይታ ተከታይ ክፍል በመቀጠል ይቀርባል። እንዴት ነው ስለ ጉድፈቻ ግድፈቻ የምለውን ህግ ቤት ህግ ስማል ቤተሰብ ህግ ላይ ስለነበረ አውቃለሁ። ፍትህ ሚኒስትር እኔ እያለው አሰፋ ከስ ነበረ ፍት ሚኒስትሩ፣ እና በዛን ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር አሁን በሕይወት የሉም አምባሳደር ስዩም መስፍን ነበሩ። ተጠራ ሚኒስትሩ ተጠራ፣ እና በአስቸኳይ ሁለት ባለሙያ ይዛቸው በዚህ ሰዓት ስብሰባ ውጭ ጉዳይ ሚኒስትር እንድትገኙ ተባለ። እኛ ስንገኝ እኛ ብቻ ደረ መካከያ ሴቶች ጉዳይም እንደዛ ከፌዴራል ፖሊስ እንደዛ ከብሔራዊ መረጃ ደህንነት እንደዛ ከፍርድ ቤት ባለሙያዎችን ኃላፊዎች ተጠርተዋል። እና ስብሰባውን የሚመሩት አቶ መስፍን ናቸው። እና አናቅም ምን እንደሆነ ብላችን። ከዛ እሳቸው መጡና ዛሬ ስለ ጉድፈቻ እየተካሄደ ስላለው ጉድፈቻ ላናገራችሁ ነው አሉና እሳቸውን ያጋጠማቸውን ነገሩ። ትላንት ከፈረንሳይ መምጣቴ ነው ለስራ ጉዳይ እጅ እና ለካስ እሳቸው ፈረንሳይ እየሄዱ በኢትዮጵያ አየር መንገድ ነው ለፈረንሳይ እየሄዱ የነበረ እና እሳቸው ቢዝነስ ክላስ ውስጥ ቁጭ ብለው ህፃናት ያለቅሳሉ። የህፃን ድምፅ የሚያለቅስ ህፃናት ድምፅ ይሰማል። እና አዲስ ነገር አይደለም፣ ልጅ አውሮፕላን ውስጥ ያለቅስ ይችላል። ግን ያን ቀን በጣም ብዙ ልጆች ናቸው የሚያለቅሱት፣ እና ለረጅም ጊዜ ነው የሚያቆም አይደለም። ለመተኛት ሞከርኩ፣ ማወቅ አልቻልኩም። እና የበረራ አስተናጋጇን ጠርቼ አቶ ስዩ መነገሩኝ ምነግሽ ጠርቼ ለምንድን ነው እነዚህን ህፃናት የሚያለቅሱት እንዴት ይሄ ሁሉ ህፃን አንድ አውሮፕላን ውስጥ ሊገኝ ቻለ ስላት እነዚህ እኮ በጉድፈቻ ፈቻ እየተወሰዱ ያሉ ህፃናት ናቸው አሉኝ እኔ በሚሄድበት ፍላይት ውስጥ ከሀያ በላይ ህፃን ነበረ ምንድን ነው እየሆነ ያለው ንገሩን እንዴት ነው ይህን ያህል ህፃን በአንድ ቀን በአንድ አውሮፕላን ውስጥ ይገኛል ይሄን እንድታስረዱኝ ነው ከዛ ሁላችንም ደነገጠ እና ፍርድ ቤቶች ትነግሩን በቀን በእያንዳንዱ ቀን ከሰላሳ ከአርባ በላይ ነው የጉድፈቻ ውሳኔ የሚወሰነውና እና ሕፃን ነው ከሀገር እየወጣ ያለው ማለት ነው። እና ይሄ አሰራር መፈተሽ አለበት። ይህንን ማወቅ አለብን፣ እንደ መሪም እንደ ህዝብም ይህን ማወቅ አለብን የምል አሳይመንት ተሰጠን። አዲስ አበባ ውስጥ ወደ ሰባ የሚሆን ኤጀንሲዎችን ነፃናት ማሳደጊያዎችን ኢንቨስቲጌት አደረግን። ምርመራ አድርገን ያገኘነውን ውጤት አቀረብን ማለት ነው። ከዛ ላይ የወጡ ከኢትዮጵያ እስካሁን ምን ያህል ኮፒ ሄደ? ያነበቡት ሰዎችስ ምን አይነት ምላሽ ሰጡሽ? መጽሐፉ አማዞን ላይ እየተሸጠ ያለው አሁን ኤግዛክት ይሄን ያህል እንደሆነ አላውቅም። ነገር ግን እነዚህ ኦልሬዲ በኔትወርኩ እኔ የማውቃቸው እና ከእኔ ጋር ቦ የሰሩ ያሉ እናቶች፣ ወላጆች ኦልሬዲ ገዝተዋል። ብዙ ሰው ገዝተዋል፣ እና በጣም ነው ደስተኛ ናቸው። በዚህ አጋጣሚ ስሙንስ እንዴት እንደመረጥኩ ለአንሳ ብዙ ሰው እየጠየቀ ስለሆነ ማለት ነው። እና ይህን ስም ያ ያልኩሽ ይህንን ሀሳብ ያነሳው ማይክል ነው። ያን ልጁ ከወላይታ ነው በጉደፈቻ የመጣዎች ልጄ ማን ልበል ስትለኝ፣ ኢትዮጵያዊ ነች እላታለሁ። ኢትዮጵያ ውስጥ ማን ነኝ ስትለኝ፣ ወላይታ ነች እላታለሁ። እና መጽሐፍ እኔ ወላይታ ነኝ የምል መጽሐፍ ጽፍ እኮ እነዚህ ልጆች እኔ ማን ነኝ ለምለው መልስ ያገኛሉ ብሎ ይለውና እና አንዳንድ ጊዜ ሰው አሁን ከብሔር ጋር የተያዘ ኢትዮጵያ ውስጥ ብዙ ነገር አልፏል፣ አይደል እና ሰው ፍርሃት አለ። ደግሞ ብሔር እንደገና የሆነ ብሔር መሰረት ያደረገ ቅስቀሳ ይሁን እንደዚህ ሊሆን ነው የሚል ፍርሃት አለ። ግን ይሄ ባህል ነው የሚያወራው። ኢትዮጵያ እነዚህ ሁሉ ባህል ባለቤት ናት። ከዚህ አንጻር ነው ስሙንም የመረጥኩት። በእንግሊዝኛ የጻፍኩት ይሄኛውን ጉብ አድሬስ ለማድረግ ነው። ይሄ ነው መጽሐፍ ውስጥ ያለው ማለት ነው። ትልቁ መጽሐፉ ለእነዚህ ህፃናት ልጆች ህይወት ላይ ይሞላል የምትዩ ክፍተት ምንድን ነው? ጥያቄ ነው። ለምሳሌ ልጆቹ በዚህ ጋር በጎደፈቻ የመጡ ልጆች ወይ እናት ወይም አባት ሞተዋል ወይም ሁለቱም ይሞተባቸዋሉ እና እዚ ሀገር ደግሞ ሰመትሪ በጣም ትልቅ ነው አይደል እና ሰመትሪ ሲያዩ የእናቴ ሰመትሪ ምን ይመስል ነበር የቀብር ስፍራው የአባቴ ምን ይመስላል ይሉና ይጠይቃሉ። ከዛ ወላጆች የች ሁን ሰመትሪ ፎቶ ማግኘት እንችላለን? የቀብር ስፍራውን ይላሉ። አይ ከተማ አካባቢ እንደዚህ ቤተክርስቲያን አካባቢ ቀብር ቦታ ይኖራል፣ ግን ወላይታ ገጠር ላይ ጓሮ ነው በቤተሰብ መሬት ላይ ነው የምቀበረው እላቸዋለሁ። እንዴት ቤተሰብ እንደዚህ ቀብር ጋር አብረው ይኖራ ይገርማቸዋል ወላጆች ግን ይሄ እውነት ነው ሲሄዱ ልጆች ይህን ያገኛሉ። መካና ይላሉ ወላይታ እነዚህ የቤተሰብ የቅብር ቦታ አለ ጓሮ ላይ ድንበር ላይ ማለት ነው እና እሱን መልሽ ያለው መጽሐፍ ላይ ወላይታ ላይ በሰዓት ኢትዮጵያ ሁሉም ቦታ እንደዚህ ቀርበን አደል በትሪ እንደዚህ በመሶብ ቀርበን አደል ነው ምንበላው። ልጆች እንደመጡ ለብሻ ለብቻ ሳህን ስትሰጣቸው ሄደው ከወላጆቻቸው ጋር መብላት ይፈልጋሉ እና እንዴ፣ ምን ሆኖ ነው የራሱ ትሪስት ሳህን እያለ ወደ ኛ ይመጣል? እና ለምን እንደዚህ ያሳያል ብሎ ይደውላሉ፣ አዲስ በተለይ ያመጡ ሰዎች። አይ እኛ ጋር እንደዚህ በትሪ እንደዚህ በመሶብ ቀርበን በጋራ ነው የምንበላው፣ ይሄ ነው የእኛ ባህል፣ ለዛ ነው እላቸዋለሁ። ይሄን መልሻለሁ መጽሐፌ ላይ። ሌላው እዚህ አገር ልጆች ስቆጣቸው ልጆቹ ወደ መሬት ያያሉ እንደዚህ፣ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፐክት ነው ይላል። ወላጆቹ አያከብረኝም ሳናገረው ፊቴን አያይም አይኔን አያይም ብለው ይደውሉልኛል። አይ እኛ ባህል ደግሞ ሰውን ስናከብር አንገትን ነው የምንደፋው። ሰላም ስንል እንኳን እንደዚህ ዝቅ እንላለን። ምክንያቱም ይሄ ነው ክብር ነው የምናሳየው። ስለዚህ እየናቀ አይደለም ልጅ እኮ እያከበረ ነው። ስለተቆጣሽ ነው አንገቱን እየደፋ ያለው። አስረዳቻለሁ። ይህንን መጽሐፌ ላይ አስቀምጫለሁ። ወደ መነሻሽ እንመለስና ለምሳሌ አሁን እነዚህ ልጆች እንግዲህ አንቺ በራስሽ ክፍተቶችን ለመምላት እየሞከርሽ ነው፣ ግን እዚህ ያለው ኢትዮጵያዊ ሊሆን ይችላል ወይም ደግሞ ስለነዚህ በጉድፈቻ ስለመጡ ኢትዮጵያውያን ምን መረዳት አለበት ያለሽ? በጣም ጥሩ ጥያቄ። በዚህ መንገድ እናግዝ እንችላለን። ስናይ ዝም አንበላቸው፣ የምረዳሽ ነገር አለው እንበላቸው። ምናልባት ልጆቹ የመጡበትን አካባቢ ልናውቅ እንችላለን። ደብዳቤ ይዘን ልንሄድ እንችላለን። ፖስታ ይዘን ልንሄድ፣ ፎቶ ይዘን ልንሄድ እንችላለን። እና ሳፖርት እናደርጋቸው። እነዚህ ልጆች በተለይ ደግሞ ኢትዮጵያ ያለው ቤተሰብ ያለው ማህበረሰብ እንድረዳ የምንፈልገው እነዚህ ወላጆች በከባድ እውነታ ነው ልጆቻቸውን አሳልፈው የሰጡት። ገንዘብ ፈልገው አይደለም። ከአቅም በላይ ሆኖ ልጆቻቸውን አሳልፈው የሰጡት። እንረዳቸው። በምን እንርዳቸው? ሁላችንም የምንችለውን ብናደርግ የብሰው ህይወት እንቀይራል እና በዛ መንገድ እንረዳቸው። እዚ ያለንም እኔ ለምሳሌ እዛ ፌስቡክ ላይ ዲሲ ልንመጣ ነው፣ ዲሲ ወተን ሻይ ቡና ማለት እንችላለን ወይ ይላሉ ወላጆች። ለምን ቤት አትመጡም ነው እምላቸው። በቃ እሰራለው ይሄን ይመስላል ምግባችን፣ ይሄን ቡና እና እነዛ ልጆች ደስ ብሏቸው ይሄዳሉ። አስር ቀን ሰባት ቀን ቆይተው ሲሄዱ በጣም ከፍተኛ ስፔሻል ኢቨንቱ የተመስባል እሷ ቤት ያሳለፍ ነው ይሉናል፣ ይላሉ። እና እኔ ራሴን እንደ ባህል አምባሳደር ነው የማየው። እስኪ እድሉን ስናገኝ እንጋብዛቸው ቤታችን የመስቀል በዓላችን ላይ፣ ልደታችን ላይ፣ ክርስትናችን ላይ እናሳትፋቸው እነዚህ ልጆች። ወላጆቻቸውን ትቶ እዚህ ስለመጡና በጣም እዚህ ትልቅ ቤት ውስጥ ትልቅ ሰፈር፣ ትልቅ ሀገር ስለምኖሩ የሞላላቸው ብላችሁ እንዳታስቡ ያንን ድህነት ሚስ ያደርጋሉ። ያንን ጎጆ ቤት፣ ያንን እሳትዳር ጫወታ ሚስ ያደርጋሉ። በጣም ነው ብዙ ብዙ ብዙ የጎደለባቸው ነገሮች አለና በዛ መንገድ እንድናያቸው እንድንረዳቸው ለማለት ነው። ፈልገው ምህርሻል ከአሜሪካ ድምፅ ጋር ለነበረች ቆይታ ለነበረን ጨዋታ በጣም ነው የማመሰግነው። እጅግ አብስቻ አመሰግናለሁ። እኔም በጣም ነው የማመሰግናቸው ይህን እድል ስላገኘው። በጣም እግዜር ይስጥልን፣ እግዜር ያክብርልን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። የመጨረሻው ዘገባችን ወደ ሶማሊያ ይወስድናል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ከአምስት መቶ ሰዎች በላይ ህይወትን የቀጠፈው ፍንዳታ ሶማሊያዊን ዶክተር አህመድ አብድል ቃድር መሐመድን እጅግ ያሳዝንና የደም ባንክ መኖር እንዳለበት እንዲቆርጥ ያስወሰነው ሁኔታ ሆኗል። ከአምስት ዓመታት በኋላም ይሄ ወጣት ሐኪሙ ሀሳቡ ተሳክቶ ሀገሪቱ የመጀመሪያዋን የደም ባንክ እንዲኖራት አስችሏል። የኦሊቪያ ሻንን ሪፖርት ስመኝሸ ቆይታ አሰማናለች። ላለፉት 27 ዓመታት ሶማሊያኖች ለህዝብ አገልግሎት የሚሰጥ የደም ባንክ ሳይኖራቸው ቆይተዋል። እንደ አውሮፓውያን አቆጣጠር በ2017 ከአምስት መቶ በላይ ሰዎችን ለህልፈት የዳረገው ቦምብ በፈነዳ ጊዜ ሰዎች በደም መፍሰስ በሽታ ሲሞቱ የተመለከተ አንድ ዶክተር ግን ለህዝብ አገልግሎት የሚሰጥ የደም ባንክ አቋቁሟል። እዚህ የደም ባንክ ውስጥ ሁላችንም በበጎ ፈቃደኝነት ነው የምንሰራው። በቤናድር ክልል ውስጥ ደም በየቀኑ የሚያስፈልጋቸውን ሰዎች እናገለግላለን። በተቻለን መጠን ሰዎችን ለመርዳት እንሰራለን። ለህብረተሰቡና ለግል ሆስፒታሎችም ደም እናቀርባለን። በበጎ ፈቃደኛ ዶክተሮች፣ ነርሶችና የላቦራቶሪ ቴክኒሽያኖች የሚሰራው ቡድን በሞቃዲሾ ለሚገኙ ሆስፒታሎችም ከደም ለጋሾች የሚሰበስበውን ደም ያቀርባል። ይሄ ለአካባቢው ማህበረሰብ ትልቅ ጠቀሜታ ያለው ተቋም ነው። ምክንያቱም ምንም እንኳን የግል ሆስፒታሎች የራሳቸው መለስተኛ የደም ባንክ ቢኖራቸውም ቤናድር የደም አገልግሎት ግን ለመላው ህብረተሰብ አገልግሎት የሚሰጥ ብቸኛው ተቋም ነው። ደም ስለግስ አራተኛ ጊዜ ነው። ደሜን የምሰጠው ለሶማሌዎች ነው። ስለዚህ ተመልሼ የመጥቼም እንደገና ደም እሰጣለሁ፣ ምክንያቱም የደም እጥረት አለ። ደም የምለግሰው የሰዎችን ሕይወት ለማዳን ነው። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ያወጣው መረጃ እንደሚያሳየው በሶማሊያ ከወሊድ ጋር በሚያጋጥም ውስብስብ ችግር ምክንያት በየዓመቱ አምስት ሺህ ሴቶች ይሞታሉ። ከነዚህ ችግሮች መካከል ደግሞ ጤናማ የሆነ ደም ማግኘት አለመቻል ነው። ጤናማ የሆነ ደም ለነፍሰ ጡር እናቶች፣ አሳሳቢ ህመም ላለባቸው፣ ወይም በቤት ውስጥ ጥቃት ለደረሰባቸው ሰዎች እጅግ አስፈላጊ ነው። በእርግጥ ደም ከመለገስ ጋር የተያዘ የቆየ መጥፎ አመለካከት በመኖሩ የደም እርዳታ ማግኘት ሁሌም ቀላል አይደለም በ2017 ከደረሰው የቦምብ አደጋ በኋላ ግን ይህ አይነቱ አመለካከት ቢቀንስም አሁንም ሰዎች ደም በመስጠት ዙሪያ የተሳሳተ እምነት አላቸው ተቋሙም የደም አሰጣጥ ሂደቱ ከጀርም ነፃ እንዲሆኑና ቁሳቁሶቹ ከአንዴ በላይ ጥቅም ላይ እንዳይውሉ ለማድረግ ቢሞክርም አሁንም አስቸጋሪ ሁኔታዎች እንዳሉ ዶክተር አህመድ ያስረዳል እግዚአብሔር ይመስገን ደም በነፃ ነው የሚሰጡ። በየሳምንቱ እዚህ እየመጣሁ ደም ለግሳለሁ። በዋናነት ሰዎችን በደም እጥረት ምክንያት እንዳናጣ፣ ሶማሌዎች የእርዳታ ተቋምና መንግስት፣ ብሔራዊ የደም ባንክ አገልግሎት በአስቸኳይ እንዲያቋቁም አሳስባለሁ። እዚህ በጥይት ከሚሞተው ሰው ይልቅ በደም ማጣት የሚሞተው ሰው ቁጥር ይበልጣል። ለረጅም ጊዜ የኩላሊት ችግር ነበረብኝ። ስለዚህ የኩላሊት እጥበት በማደርግበት ወቅት ይሄ ተቋም የደም እርዳታ ያደርግልኝ። በዩናይትድ ስቴትስ የሚገኘው ማዮ የተሰኘ የጤና ተቋም አንድ ሰው ጤናውን አደጋ ላይ ሳይጥል እስከ ግማሽ ሊትር ደም መለገስ ይችላል ይላል። የዓለም ጤና ድርጅት መረጃ ደግሞ በአንድ ልገሳ እስከ ሶስት ሰው ሕይወትን ማትረፍ እንደሚቻል ያሳያል።

ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ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 አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ የምንለያየው አንድ ሙዚቃ በመገባበዝ ነው። ሚዚክ ፓወር የተሰኘው ሙዚቃ በመቀጠል ንጉሱ ታምሬ የዛሬው የድምፅና የምስል መሐንዲሳችን እያጫወተ በሱ ምልክ እንሰነባበታለን። አስተናግዳችሁ ያመሸው ሀብታሙ ስዩም ነበር። በነገ መሰናዷችን እንደምንገናኝ አስባለሁ። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ደሙዚቃው ኔት Sleep the make it right. On the counter, on the world. No, it's out. What does it say? What does it say? Yeah, you know it's ours. Hold oh up, baby.